Four. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። ፖላንድ ግዲኒያ ውስጥ በተከናወነው 24ተኛው የዓለም ግማሽ ማራቶን የሩጫ ፉክክር በሁለተኛ ደረጃ ያጠናቀቀው የኢትዮጵያ ቡድን ዛሬ አቀባበል ተደርጎለታል። በእንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ግጥሚያ የሊቨርፑሉ የመሃል ተከላካይ ቪርጂል ቫንጃይክ ጉልበቱ ላይ በደረሰበት ጉዳት ለወራት ከውድድር ሊርቅ እንደሆነ መነገሩ ለቡድኑ አስደንጋጭ ዜና ሆኗል። በጀርመን ቡንደስሊጋ የቦን ከተማ ተጎራባቿ ኮል ከተማና ሻልከ በዘንድሮ የውድድር ዘመን የመጀመሪያ ነጥባቸውን ትናንት አስመዝግቧል። የስፔን ላሊጋ ባለድል ሪያል ማድሪድና ዋነኛ ተፎካካሪው ባርሴሎናም ተመሳሳይ ሽንፈት አስተናግዷል። አብራችሁን ቆዩ። አትሌቲክስ ፖላንድ ግዴኒያ ከተማ ውስጥ በተከናወነው 24ተኛው የዓለም ግማሽ ማራቶን የሩጫ ፉክክር በቡድን የሁለተኛ ደረጃ ይዞ ወደ ሀገር ለተመለሰው ቡድን ዛሬ አቀባበል ተደረገለት። ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የፌዴሬሽኑ ተቀዳሚ ምክትል ፕሬዝዳንት ኮማንደር ደራርቱ ቱሉና ሌሎች የፌዴሬሽኑ አመራር በስፍራው ተገኝተው አቀባበል አድርገውላቸዋል። ለአትሌቶቹ ዛሬ ከቀኑ አስር ሰዓት ላይ ደግሞ ፌዴሬሽኑ በለገጣፎ ጥሩነሽ ዲባባ ሆቴል የማበረታቻ ሽልማ የልማ ስነስርዓት ለማድረግ ቀጠሮ መያዙን በይፋዊ የማህበራዊ መገናኛ አውታሩ ቀደም ሲል አስታውቋል። በሌላ የአትሌቲክስ ዜና ጣሊያን በተካሄደ የ10000 ሜትር የጎዳና ላይ ሩጫም ኢትዮጵያዊው አትሌት ሀጎስ ገብረ ሕይወት ክብረ ወሰን ሰብሮ በአንደኛነት አጠናቋል። አትሌት ሀጎስ የቦታውን ክብረ ወሰን አሻሽሎ ያሸነፈው 29 ደቂቃ ከ49 ሰከንድ በሆነ ጊዜ መሆኑን አትሌቲክስ ፌዴሬሽን አክሎ ጠቅሷል። እግር ኳስ። በስፔን ላ ሊጋ የእግር ኳስ ግጥሚያ ሪያል ማድሪድ ከ አስራ አራት ዓመታት ቆይታ በኋላ ዘንድሮ ወደ ላሊጋው በተመለሰው ካዲዝ ቡድን አንድ ለዜሮ መሸነፉ ብዙዎችን አስደምሟል። የሪያል ማድሪድ ዋነኛ ተቀናቃኝ ባርሴሎናም በተመሳሳይ የአንድ ለዜሮ ሽንፈት ቅዳሜ ዕለት በጌታፌ ደርሶበታል። ባርሴሎና ለሻምፒዮንስ ሊግ ነገ ከሃንጋሪው ፌሬንስ ባሮች ቡዳፔስት ቡድን እንዲሁም ሪያል ማድሪድ ከነገ በስቲያ ከዩክሬኑ ሻካቶር ዶኔትስ ጋር ይጋጠማሉ። አራተኛው ዙር የቡንደስሊጋ ግጥሚያ የሳምንቱ መጨረሻ ከባየር ሚንሽን ውጪ ብዙ ግብ ያልተቆጠረበት ነበር። አብዛኛዎቹ ቡድኖች አቻ አሊያም በጣም በጠበበ የግብ ልዩነት ነበር የተለያዩት። ፍራይቡርግ ከብሬመን፣ ቮልስቡርግ ከቦሩሲያ ሚንሽን ግላድባ፣ ኮልን ከአይንትራክት ፍራንክፉርት እንዲሁም ሻልከ ከኡኒዮን ቤርሊን በአጠቃላይ አንድ እኩል በሆነ ውጤት ነበር ጨዋታቸውን ያጠናቀቁት። ክን ትናንት አንድ እኩል ለቶ ነጥብ ከመጋራቱ በፊት ለአስራ ሶስት ጊዜያት ማሸነፍ ተስኖት ቆይቷል። የመጀመሪያው አጋማሽ ሊጠናቀቅ ሲል የኮዮን ተከላካይ ሰባስቲያን ቦር ነው። ዲያቺ ካማዳ ላይ ጥፋት በመፈጸሙ የቅጣት ምት ተሰጥቷል። ፍጹም ቅጣት ምቱንም አንድሬ ሲልቫ በግሩም ሁኔታ ከመረብ ማሳረፍ ችሏል። ይህ ጥፋት ባይፈጸም ኖሮ ኮልን የመጀመሪያ ድሉን ባስመዘገበ ነበር። ጥፋቱን የፈጸመው ተከላካይ ስለ ጨዋታው ቀጣዩን ብሏል። እንደሚመስለኝ ይሄ ለእኛ ወሳኝ የሆነ ነጥብ ነው። በእርግጥ ለሶስት ነጥብ ነበር ያለም ነው ነገር ግን ለዚህ ጨዋታ አንድ ነጥብ ምንም አይደለም። ከረፍት መልስ የመጀመሪያዎቹ ሀያ ደቂቃዎች በዘንድሮ የጨዋታ ዘመን የእኛ ምርጡ እንቅስቃሴ ነበረ ይመስለኛል። በሚቀጥሉ ጨዋታዎችም ከመጀመሪያው አንስቶ ልክ እንደዛ ነው መጫወት ያለበት። ኦንድሬ ዱዳ ብቸኛ ግብ ከአይንትራክት ፍራንክፉርት ጋር አቻ በመውጣቱ በዚህ የጨዋታ ዘመን እንደ ሻልከ ሁሉ አንድ ብቸኛ ነጥቡን ማግኘት ችሏል። ባየር ሌቨርኩሰን ማይንስን፣ እንዲሁም ቦሩሲያ ዶርትሙንድ በመከራ ሆፍናይምን ያሸነፉት አንድ ለዜሮ ነበር። ላይፕሲጅ አውግስቡርግን፣ ሽቱትጋርት ሄርታ ቤርሊንን ሁለት ለዜሮ ማሸነፍ ችሏል። ሰፊ የግብ ልዩነት የነበረው ባየርን ሙንሽን አርሚኒያ ቢሌፌልድን አራት ለአንድ ያሸነፈበት ግጥሚያ ነበር። ቅዳሜ ማታ በተደረገው ግጥሚያ የሶስቱ ሶስት ዋንጫዎች ባለድሉ ባየር ሚንሽን ከታችኛው የቡንደስሊጋ ምድብ የመጣው ቢሌፌልድን አንዳችም እድል አልሰጠውም። ቶማስ ሚለር በስምንተኛው ደቂቃ ባስቆጠረው ግብ የጀመረው ባየር ሚንሽን ሮቤርት ሌቫንዶቭስኪ ሁለት ግቦች ነበር እረፍት የወጣው። ከረፍት መልስም ባየር ሚንሽኖች ማጥቃታቸው ላይ አልበወዘኑም። ሀምሳ አንደኛው ደቂቃ ላይ ሮቤርት ሌቫንዶቭስኪ አመቻችቶለት አራተኛዋን ግብ ቶማስ ሚለር ሲያስቆጥር ለአርሜንያ ቢሌፌልዶች ተስፋ አስቆራጭ ነበረች። ሆኖም እልህና ወኔ ተሙ የሞሉት ቢሌፌልዶች ወደ ባር ሚንሽን ግብ ክልል ደርሰው ያገኙት ፍጹም ቅጣት ምትን 59ኛው ደቂቃ ላይ ከመረብ በማሳረፍ በዜሮ ከመውጣት ድኗል። 76ኛው ደቂቃ ላይ ኮሬንቲን ቶሊሶ ፋቢያን ክሎስ ላይ ጥፋት በመስራቱ በቀይ ካርድ ከሜዳ ቢሰናበትም በጨዋታው ውጤት ላይ ግን የቀየረው ነገር አልነበረም። የአርሜኒያ ቢሌፌልድ ግብ ጠባቂ ስቴፋን ኦርቴጋ ግብ ሊሆኑ የሚችሉ ኳሶችን ባያመክን ኖሮ ባር ሚንሽን እጅግ በሰፋ የግብ ልዩነት ማሸነፍ በቻለም ነበር። ጎንቻሎ ፓሴንሲያ ስድሳ ዘጠነኛው ደቂቃ ላይ ከማዕዘን የተላከውን ኳስ በጭንቅላት ገጭቶ ባስቆጠራት ብቸኛ ግብ ሻልከ በጨዋታ ዘመኑ የመጀመሪያ ግቡን ትናንት አስመዝግቦ ከቅዠቱ ለጊዜውም ቢሆን ባኗል። ሻልከ ባለፉት ሶስት ጨዋታዎች አንድ ብቸኛ ግብ ብቻ ይዞ ያለምንም ነጥብ ነበር ያሳለፈው። በቡንደስሊጋው ታሪክ ለሰባት ጊዜያት ዋንጫ ማንሳት ችሎ ለነበረው የሰማያዊዎቹ የቀድሞ ሀያል ቡድን ሻልከ ተደ ተደጋጋሚ ሽንፈት ማስተናገድ የጀመረው ካለፈው ጥር ወር አንስቶ ነው። አሰልጣኝ ማኑኤል ባውም በሜዳቸው አቻ ከወጡና ብቸኛዋን ነጥብ ካገኙ በኋላ አንዲት ትንሽ እርምጃ ብቻ ወደፊት ሄደናል ብሏል። አሰልጣኝ ማኑኤል ባውም ዴቪድ ቫግነር ከተባረሩ በኋላ የመጡ ናቸው። ሻልከን ቢያንስ ከመውረድ እታደጋለሁ ብለው ቃል ገብቷል። አሰልጣኝ ዳቪድ ቫግነር በዘንድሮ የቡንደስሊጋ መክፈቻ ጨዋታ ብርቱ በትር የተሰነዘረባቸው በባየር ሚንሽን ነበር። በዚያ መክረኛ ግ ጥሚያ ቡድናቸው ስምንት ግቦችን አስተናግዶ ጎተራ ሲሆን አንድም ግብ ማግባት ተስኗቸው አቅመ ቢስ ሆነው ነበር የወጡት። ከዚያ በኋላ ተደጋጋሚ ሽንፈት ገጥሟቸዋል። በብሬመን ከተሸነፉ በኋላ ግን ተሰናብቷል። በምትካቸውም የቀድሞ የአውግስቡርግ አሰልጣኝ ነው የመጡት። አዲሱ አሰልጣኝ የተሰጣቸው ኃላፊነት የአንድ ዘመን ገናና የነበረውን ቡድን ከመውረድ ታድገው አስራ አምስተኛ ደረጃ ይዞ እንዲጨርስ ማስቻል ነው። ቀድሞ አሰልጣኝ ዴቪድ ቫግነር የወደፊት እጣፈንታ በውል አይለይም። አዲሱ አሰልጣኝ ማኑኤል ባውም ትናንት ቡድናቸውን አንድ ነጥብ አስይዟል። ለሻልከ ምናልባትም ከወራጅ ቃጣ ስልጣናውን በላይ ሆኖ ለመጨረስ እንደሚችል አንድ ማሳያ ተደርጎ ሊወሰድ ይችላል። አሰልጣኙ የትናንቱ ግጥሚያ ወደፊት ለሚመሰርቱት ቡድን የበለጠ ግንዛቤ ያስጨበጣቸው እንደሆነም ጠቅሷል። በዚህም አለ በዚያ ስኬታማ ግጥሚያ ነበር። ኪሎ ሜትር አዳርሰናል። ሜዳው ላይ ፈጣን እንቅስቃሴ አድርገናል። ካጨዋወት አንጻር ግን የምር የመሻሻል አቅም አለ። አሰልጣኙ ሻልከን እንደያዙ ከወሰዷቸው እርምጃዎች ረዳታቸውን የመምረጣቸውም ነገር ይነሳል። በሻልከ ቡድን እድሜያቸው ከ17 ዓመት በታች ተጫዋቾች አሰልጣኝ የሆኑት ኦኑር ቺኔልን ረዳታቸው አድርገው መምረጣቸውን ይፋ ማድረጋቸው በርካቶችን አስገርሟል። ለእኔ ታዳጊዎች በጣም ወሳኝ ናቸው ሲሉም በታዳጊ ተጫዋቾች ላይ ያሳደሩትን እምነት አሳይቷል። እዚህ በርካታ ተስፋ የሚጣልባቸው ታዳጊ ተጫዋቾች ይታዩኛል ሲሉም አክሏል። ከዚሁ ከሻልከ ከቡድን ጉዳይ ሳንወጣም እድሜያቸው ከ19 ዓመት በታች የሻልከና የቦሩሲያ ዶርትሙንድ ተጫዋቾች ባደረጉት ግጥሚያ የቡድኑ ደጋፊዎች የዶርትሙንዱ ታዳጊ ዩሶፋ ሙኮኮ ላይ የዘረኝነት ስድብ ናዳ በማውረዳቸው ሻልከ በይፋ ይቅርታ ጠይቋል። የካሜሩን ተወላጁ የ15 ዓመቱ አጥቂ ትናንት ሻልከን 3 ለሁለት ሲያሸንፉ ሶስቱንም ግቦች ከመረብ በማሳረፍ ሀትሪክ ከሰራ በኋላ ደስታውን ሲገልጥ ተሳዳቢዎቹን ከመጤፍም አልቆጠራቸውም። ሻልከ ትዊተር ገጹ ላይ እድሜያቸው ከ19 ዓመት በታች ባደረጉት ግጥሚያ ዩሶፎ ሙኮኮ ላይ ደጋፊዎች በመጫዋቸው ይቅርታ ብቻ ማለት እንችላለን ብሏል። ዩሶፎ ሙኮኮ በቡንደስሊጋው ወደፊት ተስፋ ከተጣልባቸው ጥቂት ተጫዋቾች አንዱ ነው። ከአንድ ወር በኋላ 16 ዓመቱን ስለሚደፍንም በቡንደስሊጋው መጫወት ይፈቀድለታል ተብሏል። ፕሪምየር ሊግ በእንግሊዝ ፕሪምየር ሊግ ግጥሚያ መሪው ኤቨርተን ከሊቨርፑል ጋር ቅዳሜ ዕለት ባደረገው ግጥሚያ የጉልበት ጉዳት የደረሰበት ዋናው ተከላካይ ቪርጂል ቫንጃይክ ከጉዳቱ ለማገገም ወራት ሊቆጠር ይችላል መባሉ ለሊቨርፑል የራስ ምታት ሆኗል። ቫንጃይክ ለሊቨርፑል ባለፈው የጨዋታ ዘመን የፕሪምየር ሊጉንም ሆነ የሻምፒዮንስ ሊግ ዋንጫዎችን በእጁ እስካስገባበት ጊዜ ድረስ አንድም ጊዜ ከሜዳ ርቆ የማያውቅ ወሳኝ ተጫዋቹ ነው። በሳዲዮማን የፈጣን ግብና በሞሐመድ ሳላ ሁለተኛ ግብ ሲመራ የቆየው ሊቨርፑል የማታ ማታ በሰማኒያ አንደኛው ደቂቃ በዶሚኒክ ካልቬርት ሌዊን በተቆጠረበት ግብ ነጥብ ለመጋራት ተገዷል። ማንቸስተር ዩናይትድ በድንቅ አጫዋወት ኒውካስል ዩናይትድን አራት ለአንድ አደባይቷል። ማንቸስተር ሲቲ አርሰናልን አንድ ለዜሮ ሲያሸንፍ ቸልሲ ከሳውሳምትን ጋር ሶስት እኩል ተለያይቷል። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።